أي لا مهنا راحوا بيسن ثارة ثانوما نجا خي سنو بولا نجا جن أنصر على خيتي سكن تافانا مارات التانا يا أمريكا دمس راديو تابعناو በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ያስጥልን፣ እንደምናመሻችሁ። የተከበራቸው አድማጮች ቅዳሜ ህዳር 26 2013 ዓ ምህረት ፕሮግራማችንን ከአለም ዙሪያ በተጠናቀሩ የዕለቱ ዜናዎች ይሆናል የምንከፍተው። በማስከተል በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ቅንብሮች ይደመጣሉ። አንደኛው በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የተሰማውን የምስክርነት ቃል በተመለከተ የባለሙያ አስተያየት ያካተተ ዘገባ አቀናብረናል። ሲሪስ ኦፍ ሚስድ ኦፖርቹኒቲስ ኢን ዘ ላስት ቱ ኤንድ ኤ ሃፍ ይርስ ባለፉት ሁለት ዓመታት ተኩል ያመለጡ ተከታታይ ዕድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ፣ እውነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል። የፍሪደም ሀውስ ከፍተኛ ባለሙያው ዮሴፍ ባድዋዛዋ ናቸው። ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው፣ ማን ነው የአንበሳውን ድርሻ የሚወስደው፣ ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብዬ አልወስድም። ምን ብለው፣ በሀምሊን ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዲሬክተር ዶክተር እንዳልካቸው ጫላ ናቸው። ከዜና ቀጥሎ በሚቀርበው ዘገባ ይዘናቸዋል። በላይ መጪ የሀገር ዕጣ ዙሪያ የሚያተኩረው ተከታታይ ዝግጅትም ለዛሬ ያቀናበረው ውይይት ይኖረናል። አብራችሁ እንድታመሹ እንጋብዛችኋለን። አስተናጋጃችሁ ቆንጂ ይታየነ ንጉሶ ታምሬ ፕሮግራማችንን ይመራል። አሁን ወደ ዓለም ዜና እናልፋለን። አይደረግም እስካሁን ድረስ የነበሩትም ሂደቶች አልተጣሩም ያሏቸው ነገሮች አሉ። በተጨማሪም ደግሞ በክልሎች አካባቢ የታጣቂዎች መኖር፣ ሁሉም ክልል የየራሱ ልዩ ኃይል መኖሩ እንደዚህ እንደዚህ ብለው የጠቀሷቸው ነገሮች አሉ እና የትኛው ነው በእርሶ በኩል ይሄንን የኢትዮጵያን ሁኔታ ያገናዘበ አይደለም ያስባሉት? አጠቃላይ ግምገማዬ ነው እንጂ ስፔሲፊካሊ የምስማማባቸው ነጥቦች አንስተዋል። ለምሳሌ ታጣቂ ቡድኖች ህጋዊም ህጋዊም ያልሆኑ በየክልሉ በብሔረሰብ ቅርጽ የተደራጁ ታጣቂ ሀይሎችን በተመለከተ የተናገሩት ነገር ትክክል ነው ብዬ አስባለሁ። ከዛም ባሻገር ውይይትና ክፍት የኢትዮጵያ የዲሞክራሲያዊ ሂደት በተመለከተ ያነሳሷቸውን ነገሮች ትክክል ናቸው ብዬ አስባለሁ። ግን ከዛ ባሻገር ግን ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው፣ ማን ነው የአንበሳውን ድርሻ የሚወስደው፣ ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምንለው። ምክንያቱም ኢትዮጵያ ውስጥ አሁን በጣም ትልቁ እና ዋናው ችግር ኦፍኮርስ ሀያ ሰባትና ሀያ ስምንት ዓመት ኢትዮጵያ ውስጥ የአምባገንነት ስርአት ነበረ። በዛ ውስጥ የተለማመደው መንግስት የተለማመደው ችግር አለ። ግን ከዛ በፊት ቀደም ብሎ መንግስት ስልጣን ላይ የነበሩ ሰዎች ለምሳሌ ኢትዮጵያ ሴኪሪቲ ሴክተሩ እንዴት ነበር ሲቆጣጠሩት የነበረው? ወይም ደግሞ የደህንነት መዋቅሩ የሚሊቴሪው መዋቅር እንዴት ነበር ሲቆጣጠሩት የነበረው? በዳታ የተደገፈ መረጃ አለ፣ መንግስት ያወጣው አለ። የመንግስትን እንኳን ቬሪፋይ ማድረግ ቢፈለግ ቬሪፋይ ማድረግ ይቻላል፣ ኤቪደንስም አለ። ይሄ አሁን ችግሩ ከፖለቲካ ችግር አልፎ ወደ የጸጥታ ችግር ደረጃ እንዲደርስ ምን አይነት አስተዋጽኦ አለው የሚለውን ያልዳሰሰ ችግር ይሄ መዋቅራዊ ችግር ነው፣ መሰረታዊ ችግር ነው። ይህንን ያልዳሰሰ ምስክርነት ሙሉ ምስክርነት ነው ብዬ ለመውሰድ ይከግረኛል። በዛ የተነሳ ነው አንዱ ችግር የብዬ ያነሳሁት ማለት ነው። እና እነኚህ መሰረታዊ ችግሮች መነሳት አለባቸው። ከዛ ባሻገር ደግሞ የኢትዮጵያ የህግ ችግሮች አሉ። ኢትዮጵያ ውስጥ እኛና እናንተ የሚል ትርክ በሰፊው የተንሰራፋበት ሀገር ነው። በብሔር መደራጀት በብሔር ማሰብ ከቢዝነስ ተቋም ጀምሮ እስከ ሴኪሪቲ ወይም የደህንነት መዋቅር በብሔር የተደራጀ ሀገር ነው እና ያ ክፍፍሉ በጣም ስል እንዲሰጥ ሰው እርስ በርስ እንዲጠራጠር መሰረታዊ የመዋቅር ስራ የሰራ አደረጃጀት ነው ያሉ ኢትዮጵያ ውስጥ እና ያንን እነኛ መሰረታዊ ችግሮች ሳናነሳ ስለ ሰብዓዊ መብት መከበር ብናወራ ደው ዝም ብለ ሰርፌሱ ላይ መዋጠጥ ያህል አይነት ችግር ነው ብዬ ነው የምገምተው። ለዚህ ነው ምስክርነቱ ሙሉ አይደለም መሰረታዊ የሆኑ የኢትዮጵያዊ ችግሮችን አንኳር ነገሮችን አላነሳም፣ አልዳሰሰም ብዬ የሚወስደው ለዛ ነው። ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። ኢትዮጵያ ውስጥ ባለፉት ሁለት ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በተመለከተ ምስክርነቷን ስትሰጥ ዘ ሶርስ ኦፍ ዘ ላስት ሰርቲ ዴይስ ሚሊተሪ ኮንፍሊክት ኢንትግራይ ኢዝ ፈንዳሜንታሊ ፖለቲካል And are such, inseparable from the cascade of other political crises that are in the world, and the other thing the we have and it's not a very good ፖለቲካ ነው ብላለች። ግጭቱ የሶስት ዋና ዋና የፖለቲካ ውድቀቶች ድምር ውጤት መሆኑን እንዳነሳችው ጸዳለ የፖለቲካ ስልጣኑን በበላይነት ተቆጣጥሮት የነበረው ገዢው ፓርቲ ኢህአዴግ መፈረካከስ፣ በኢትዮጵያ የተከፈተው የፖለቲካ ምህዳር በተገቢው መንገድ አለመያዙና ሁሉንም ወገን ሊያስማማ የሚችል የሽግግር ፍኖተ ካርታ ማዘጋጀትን ታላሚ ያደረገ ሁሉንም ወገን ያቀፈ ፖለቲካዊ ውይይት አለመካሄዱን ለችግሩ እንደ ምክንያትነት አንስታለች። በኮቪድ-19 ምክንያት የተራዘ የተሰማው ምርጫም ያጎደለው ብዙ ነው ብላለች። ዶክተር እንዳልካቸው ጫላ ደግሞ ሁሉም ችግር ፖለቲካዊ ነው ብለው አያምኑም። ወይዘሮ ጸዳለ ለማ የአዲስ ንዳ ስታንዳርድ ዋና አዘጋጅ፣ እሳቸውም የሰጡትን ምስክርነት አይቻሉ። የእሳቸውም ምስክርነት በእኔ በኩል ጥሩ ነው ምስክርነት መስጠቱ። ችግሩ ሙሉ በሙሉ ፖለቲካዊ ነው ብለው ነው የሚጀምሩት። የኢትዮጵያ አሁን ያለው ችግር ፖለቲካዊ ነው፣ መፍትሄ መፍትሄውም ፖለቲካዊ ነው ይላል። ኦፍኮርስ ፖለቲካዊ ነው ችግሩ የፖለቲካ ችግር ነው። ግን ስር የሰደደ መሰረታዊ የመዋቅር ችግሮችን አላነሳም። ፖለቲካዊ መፍትሄ ነው የሚባለው ምን ማለት ነው? በውይይት ብቻ የሚፈታ ነው? ኢትዮጵያ ውስጥ በነበረው አገዛዝ መሰረታዊ የሆኑ የፖለቲካ መዋቅሮች የተዘረጉበት መንገድ ፍትሓዊ አልነበሩም። በጣም ሰፊ የተንሰራፋ ኮራፕሽን ወይም ሙስና ነበረ ከዛም ባሻገር ቅድም የጠቀስኩት አለ ኢትዮጵያ ውስጥ ያለው የሚሊተሪ ና የኢንቴሊጀንስ አወቃቀር ከአንድ አካባቢ በተወጣጡ ሰዎች ቁጥጥር ነበረ ያም በሌሎች ኢትዮጵያውያን ዘንድ የፈጠረው ግሪቪያንስ ወይም ደግሞ ንዴት አለ እነኚህ መሰረታዊ የኢትዮጵያ ችግሮች ሳንፈታ ተጠያቂነትን ሳናሰፍን ይሄ ሁሉ ችግር በአንድ ቡድን እና የአንድ ሰው ችግር ነው ብሎ ምስክር እንድትመስጠት ሙሉ ነው ብዬ አላምንም። ምክንያቱም አንደኛ የዚህ ሁሉ ሌጋሲው አሁን የገባንበት ውጥንቅጥ ራሱ ሌጋሲው የዚሁ ስርዓት ሌጋሲ ነው ብዬ ነው የማምነው፣ የዚሁ ስርዓት ውጤት ነው ብዬ ነው የማምነው። እኔ ይህንን በቅጡ ካላስረዳ አንድ ምስክርነት ሙሉ ምስክርነት ነው ብዬ ለማመን ይከብደኛል። ምክንያቱም አሁን ያለነው እርስ በርስ መጠራጠሩ አሁን ያለው የደህንነት ችግር ሰው ከተማ ውስጥ እየፈራ የሚሄድበት ሁኔታ፣ ትግራይ ክልልም ላይ ያለው የሴኪሪቲ ችግር የሚመነጨው የዚሁ ስርዓት ሌጋሲ ነው ብዬ ነው የማስበው። ይኸው ስርዓት የገነባው የገነገነ ስር የሰደደ ችግር ነው እና ምስክርነት ሲሰጥ እነኝን አንኳር ጉዳዮች ካልዳሰሰ አሁንም ዝም ብሎ ከላይ ዳርዳሩን የመዋጨር አይነት ምስክርነት ነው፣ ሙሉ ነው ብዬ አላምንም። በዛ ነው ከምስክርነቶቹ ከሁለቱ ምስክርነቶች ጋር ችግሬ ይሄ ነው። ኦፍኮርስ ሀፍ ወይም ደግሞ ግማሹን አብራርተውታል። ግን ዘለግ ያለ ስር የሰደደ የኢትዮጵያን ችግር በመሰረታዊ ሁኔታ ለማስረዳት የሞከረ ምስክርነት ነው ብዬ አላስብም የአዲስ ስታንዳርዷ ጸዳለ የእነዚህ ፖለቲካዊ ቀውሶች መግፋት ላለፉት ሁለት አመታት በአገሪቱ ከፍተኛ ቀውሶች ማስከተሉን የድምፃዊ ሀጫሉ ሁንዴስ መገደል የፖለቲካ ፓርቲ መሪዎችን መታሰር ከጠቀሰች በኋላ በምክረ ሀሳብ አስተያየቷ ላይ ባስተላለፈችው መልእክት በአጠቃላይ ወደፊት ለመራመድ ደግሞ ገለልተኛ የሆነ አጣሪ ቡድን ያስፈልጋል ብላለች For independent and transparent investigations from all corners around the world. ጫፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነጻና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብዬ አምናለሁ። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንን እና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማ ማንኛውም ተቋም ላይ እምነት የለውም። ዶክተር እንዳልካቸው ጫላ በዚህ ላይ የሚሉት አላቸው። ያው ኢትዮጵያ ድሀ ሀገር ከመሆኗ የተነሳ አቅምም ስለሌለን ይሄ የሞራል አፐርግራውንድ የመውሰድ በተለይ ደግሞ ያደጉ ሀገራት ዜጎች ወይም ያደጉ ሀገራት ተቋማት እንዲህ አርጉ፣ በዚህ ውጡ፣ በዚህ ውረዱ የሚሉ አይነት አስተያየቶች አሉ። ገለልተኝነት ከዛ ይመነጫል። እሱ ትክክል ነው ብዬ አላስብም። እሱ የራሱ የራሱ ክሪቲክ አለኝ በሱ ይሄ መንግስትም ቢሆን ከዚህ በፊት የነበረው መንግስትም ቢሆን በሌሎች የአፍሪካ ሀገራትም ቢሆን መንግስት አቅም ከሌለ የአደጉት ሀገራት ተቋማት እንደፈለጉ በፈለጉት አቅጣጫ እንዲሄድ የማድረግ አዝማሚያ አላቸውና እነህ ነገሮች ከዛ የሚመለጩ ናቸው። ገለልተኝነት፣ ሁለተኛ ኢትዮጵያ ውስጥ ራሱ እርስ በርስ አለመተማመናችን የነበረው የፖለቲካ ሂደት በጣም የተዛባ ከመሆኑ የተነሳ ገለልተኛ ተቋማትን ራሳችን ማቋቋም እንደማንችል የሚያስብ ነው እሳቤው ያራሱ፣ በጣም ያበሳጨኛል። ምክንያቱም ትክክል አይደለም። ኢትዮጵያውያን እርስ በርስ ተማምነን ገለልተኛ የሆነ ተቋም አቋቁመን ገለልተኛ የሆነ ሂደት የስራ ሂደት መፍጠር እንችላለን ብዬ አምናለሁ። ግን ደግሞ ይሄ ስላለ የፖለቲካ ሂደቱ አለ። ይህም ስርዓቱ የፈጠረው አንዱ ሌጋሲው ይሄ ስለሆነ ችግር አለ ማለት ነው። ግን በተለይ ወይዘሮ ጸዳለ የጠቀሷቸው ተቋማት ማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ማን ራይትስ ኮሚሽን የሚባሉ የሰብአዊ መብት ድርጅቶች አንዱ ኢትዮጵያዊ ነው፣ ሁለቱ የአውሮፓና የአሜሪካ ድርጅቶች ናቸው። እነሱ ገለልተኛ አይደሉም። እነሱ ገለልተኛ ስላልሆኑ ሌላ ገለልተኛ የዩናይትድ ኔሽን አካል ይቋቋምና ያጣራ የሚል ሪኮሜንዴሽን ሰጥተዋል። አሁን ያለኔ ትክክል አይደለም ነበር ምክንያቱም ታማኝ ገለልተኛ አይደሉም ሳይሆን፣ ሰዎች አያምኗቸውም። ካለው ውጥረት የተነሳ ያ እምነት አይጣልባቸውም። የፖለቲካ ሂደቱን በጣም የተወጣጠረ ስለሆነ ነው። እሱ የክሪቲኩ ትክክል ሊሆን ይችላል። ፖለቲካ ሂደቱ በጣም በተወጠረበት ሁኔታ ውስጥ ሆኖ ግን ደግሞ ከዚህ በፊት ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገሮች ያጋጠሙት ሌላ ሌሎች ሀገራት ላይ ከዚህ በፊት ቱኒዚያ ላይ፣ ባህሬን ላይ ከአምስት ከስድስት ዓመት በፊት ሳውዝ አፍሪካ ላይ ነጻ ታማኝና ገለልተኛ የሆነ አጣሪ ኮሚሽኖች ተቋቁመው ምንድን ነው የተፈጠረው፣ ማን ምንድን ነው ያደረገው፣ ለምንድን ነው የሆነው፣ እዚህ ደረጃ የደረሰበት ምክንያት ምንድን ነው የሚለው ያጣሩ አካላት የተቋቋሙበት ሁኔታዎች አሉ። ግን ደግሞ ኢትዮጵያ ውስጥ የተጀመሩ ስራዎችም አሉ። አሁን ዩማን ራይት ኮሚሽን የሚባለው በአቶ ዳንኤል የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን የሞካከሩአቸው የጀማመራቸው ነገሮች አሉ። ኦፍኮርስ ተጽዕኖዎች ሊኖሩበት ይችላል። ግን ሪሰርቸሮች ወይም ደግሞ ዳታ የሚሰበስቡ ሰዎችን ወደ ስፍራ አይቶ አጣርቶ ሰዎችን ኢንተርቪው አድርጎ የሰራቸው ስራዎች አሉ። በዚህ በማይሳድራ ላይ በተፈጠሩ ነገር ብቻ ሳይሆን ከዛ በፊትም ኢትዮጵያ ውስጥ በተፈጠሩ ግጭቶች ማለት ነው፣ ሄዶ አጣርተው ማን ነው ግጭቱን የፈጸመው ምናልባት የግጭቱ አስተባባሪዎች፣ ስፖንሰር አድራጊዎች ምናምን የሚለው ውስጥ መግባት አይችሉም። ግን ግጭቱ ሲፈጠር ሰዎች ሲገደሉ የተገደሉት በማን ነው በምን ሁኔታ ነው የተገደሉት የሚለውን አትሊስት ቤዚክ ፋክቶችን ማጣራት ይችላሉ። ይህ ለዚህ ለዚህ ገለልተኛ አካል ያስፈልጋል። ትክክል ነው። ታአማኒ የሆነ ያስፈልጋል። ግን ሌላ ዩኤን ማንዴት የሆነ ሲባል፣ ኢትዮጵያውያን ካልሆኑ ኢትዮጵያውያን ባህሉን፣ ቋንቋውን፣ ሁኔታውን የሚያውቁ የፖለቲካ አሻጥሩን የሚገነዘቡ በተወሰነ መልኩ ኒውትራሊቲ ያላቸው ተአማኒነታቸው ለእውነት እና ለእውነት ብቻ የሆኑ ኢትዮጵያውያን አሉ። ስለዚህ ኢትዮጵያውያን አይታመኑም፣ ሁሉም ባያዥ ናቸው፣ ለፋክት ወይም ለእውነታ አይጠነቀቁም ማለት ነው። ይሄ ኢምፕሊሲትሊ ወይም ደግሞ አሰምሽኑ ራሱ ዲሁማናይዚንግ ነው። ትክክል አይደለም። አለ ኢትዮጵያዊ የሆነ ፋክትንና ፋክትን ብቻ መሰረት ሊያደርግ የሚችል ኢትዮጵያዊ አለ በየቤቱ ማለት ነው። እና ትክክል ነው ብዬ አላስብም። አንዱ ትልቁ ክሪቲክ እሱ ነው። ሌላ ማንዴትድ የሆነ የዩኤን ወይም ደግሞ የሌላ ከዩናይትድ ስቴትስ እንዲሁ ከአውሮፓ የተውጣጣ ቡድን ኢትዮጵያ ላይ ሄዶ የተፈጠረውን ነገር ያጣራ የሚለውን ትክክል ነው ብዬ አላስብም። ዲሁማናይዚንግ ነው። እኛንም የሚያሳንሰን ነው ለእውነትና ለሁኔታዎች ማንታመን እንደሆነ ነው የሚያሳየው። እና ትክክል ነው ብዬ አላስብም። ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት ሰላሳ ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል። የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበት እና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር ዐብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው። በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎች የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ሚስ ሎረን ፕሎስ ብላቸርት ከሰጡት ምስክርነት ቃል ሌላው የያዘው ሀሳብ ከውጥረቱ ባሻገር ጦርነቱን ያስጀመረው የትኛው አካል እንደሆነ በተመለከተ በፌዴራል መንግስቱም ሆነ በትግራይ ክልል በኩል የየራሳቸው ትርክታለ ብለው ነበር። ዶክተር እንዳልካቸው ጫላ ከዚህ ተቃራኒ የሆነ ሀሳብ አላቸው። በሁሉም ቋንቋዎች የሚሰጡትን መግለጫ ሁሉንም ማዕዘን አንድ ላይ አስቀምጦ በመመርመር ማረጋገጥ የሚቻልን ደረጃ በሁለቱም ወገን ትርክታለ ብሎ ማለፍ ተገቢ አይደለም ይላሉ። አሁን በጣም ሰፊ የመረጃ ስርጭት ችግር አለ። መንግስት ትግራይ ክልል ውስጥ እያደረገ ባለው ዘመቻ የተነሳ የኮሚኒኬሽን መስመሮች ተቋርጠዋል። በዛ የተነሳ ከዛ አካባቢ የሚወጣው መረጃ ከአንድ ወገን ብቻ ነው የሚወጣው የሚል ፋክት አለ። ትክክል ነው። ይሄ ግን ደግሞ ማረጋገጥ እና ቬሪፋይ ማድረግ ከመንግስትም ውጭ ባሉ የመረጃ ስርዓት ወጣ ብሎ ጥረት ማድረግ ያስፈልጋል። የመንግስትን ሚዲያ መከታተል ያስፈልጋል። በአማርኛም በትግርኛም በኦሮምኛም የሚወጡ መረጃዎች አሉ። ስለዚህ እነሱን አደራጅቶ ቬሪፋይ አድርጎ ትራንጉሌት የሚባል ነገር አለ። አንድ መረጃ ውስጥሽ አንጥረሽ ካለጠሽ በኋላ ትክክል መሆን አለመሆኑን ማረጋገጫ መንገዶች አሉ። አረጋት የተሰጡ ምስክርነቶች ናቸው ብዬ አላቅም፣ አላምንም። ምክንያቱም ካፍ ቤክት ናቸው ወይም በግማሹ የተጋገሩ ያልበሰሉ ናቸው፣ ያልተረጋገጡ ናቸው። ለምሳሌ ጦርነቱ እንዲተጀመረ ኦፍኮርስ የፖለቲካ ውጥረት ነበር ኢትዮጵያ ውስጥ ላለፉት ሁለት አመት ተኩል ግን ጦርነቱ ፊሽካውን እንዲነፋ ያደረገው ነገር ምንድን ነው? መቼ ነው የተፈጠረው የሚለውን ለምሳሌ አንዷ ዞረን የምትባለዋ የተናገረችው ያ ትርክት ነው። መንግስትም፣ ይሄ የራሱ ትርክት አለው፣ ህወሀትም የራሱ ትርክት አለው ብላ ነው የተናገረችው። ያ ትክክል አይደለም። የህወሀት ሰዎች አቶ ሴኮ ጌታቸውም አቶ ጌታቸው ረዳም ዛሬን በሰማሁት፣ ዶክተር ደብረጽዮን እንደሰማሁት ራሳቸው እንደጀመሩ ስትራይክ ወይም ደግሞ ቀድሞ ቀድሞ መምታት እንደማለት ማለት ነው እንደዛ ብለው የጀመሩት ጦርነት እንደሆነ እነሱ የተናገሩት ነው ግን እሷ ትርክት ነው ብላ ነው ይሄ ፋክት ነው ትርክት አይደለም ትርክትና ፋክት እውነታ ይለያያል ማለት ነው እና ይሄ ሰዎች በግጭቱ ዙሪያ ላይ ያላቸው አስተያየት የተዛባ እንዲሆን ያደርጋል። ምስክርነቱን ለማድመጥ የተሰየሙት የምክር ቤቱ አባላት የአሜሪካ መንግስት ምን ያድርግ የሚል ጥያቄ አንስተው ነበር። ዶክተር እንዳልክን በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር። የዩናይትድ ስቴትስ መንግስት ኦፍ ኮርስ አስተያየቶች ይኖሩታል፣ ፖሊሲ አድራታይዞች ይኖሩታል። ግን ደግሞ የእነሱ አቋም በተደጋጋሚ በአፍሪካ ጉዳይ ላይ የሚሰሩ ቲቦር ናጊ የሚባሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የሚባሉ በፖሊሲ ደረጃ የሚያራምዱት ነገር አለ፣ እነሱም የሚያውቁት ነገር አለ። በማይክ ፖምፔዮ ከሶስት ሳምንት በፊት በትዊተር ገጻቸው የጻፉት ነገር ምንድን ነው? የቲፒኤልኤፍ ኃይሎች የኢትዮጵያን መንግስት ወታደሮች አጥቅተዋል፣ ትክክል አይደለም ብለው ነው ትዊት ያደረግቡት ማለት ነው። እና እንግዲህ እነኚህ ሰዎች እንደዚህ አይነት ድምዳሜ ላይ የሚደርሱት ያለምንም ኢንቴሊጀንስ መረጃ አይደለም። የራሳቸው ኢንቴሊጀንስ መረጃ ይኖራቸዋል፣ ያውቁታል። ፋክቱም አገናዝበው ቬሪፋይ አድርገው ነው እንዲህ አይነት የፖሊሲ ውሳኔዎች ይወስኑት። አሁን ያለው አስተዳደር፣ የአሜሪካ አስተዳደር ግጭቱ እንዴት እንደተፈጠረ ማን እንደጀመረው እንዴትስ እየሄደ እንደሆነ ያውቁታል። ግጭቱ የፖለቲካ ችግር ብቻ እንዳልሆነም ይገነዘባሉ። የፖለቲካ ብቻም ሳይሆን አላግባብ የሆነ የኢኮኖሚ ጠቃሚነትን ማረጋገጥ የነበረን ፕሪቪሌጅ ወይም ደግሞ የነበረን ያገኘሽውን ሀብት ንብረት ግጭቱ የዛም ዳይሜንሽን ያኛውም አይነት ቅርጽ እንዳለው በደንብ ይገነዘባሉ። እንግዲህ ከሶስት ከአራት ቀን በፊት በቢቢሲ ላይ ቲቦርናዥ ያስረዱትንም አይቻለሁ። ሌሎችም የዚሁ አድሚኒስትሬሽን ላይ ያሉ የአሜሪካ መንግስት ባለሟሎች ይህን በደንብ ነው የሚገነዘቡት። ምስክርነቱ ግን ይሄንን ዳይሜንሽን ኮምፕሌትሊ ትቶታል። ይሄ አሁን ትልቁ ችግር እሱ ነው። የፖለቲካ ችግር ነው፣ በውይይት ነው የሚፈታው። ስለዚህ በውይይት እንዲፈቱ ይደረግ ተወያዩ ሚል ነው ምስክርነቱ። ሪኮሜንዴሽናቸውም እንደዛ ነው። ትክክል ነው፣ የፖለቲካ ልዩነት በውይይት ነው መፈታት ያለበት። ግን ደግሞ አንድን ግጭት ሁለት ምክንያቶች ልናይለት እንችላለን። ምንድን ነው አንደኛው ሩት ኮዙ መሰረታዊ ችግሩ ምንድን ነው የሚለውን ያልዳሰሰ ምስክርነት ትክክለኛ ምስክርነት ነው ብዬ አላስብም። በዛም የተነሳ የሚሰጥ ሪኮሜንዴሽን መፍትሄ ያመጣል ብዬ አላስብም። ዶክተር እንዳልካቸው ጫላ ከተሰጠው ምስክርነት ውስጥ በኢትዮጵያ ያለውን ችግር ከስረ መሰረቱ ፈልፍሎ ያለማየት ነገር ተስተውሏል ይላሉ። የምስክር መስማቱ አጠቃላይ ይዘት በኢትዮጵያ ውስጥ ያለውን ቀውስ ማን ጀመረው ምን አስከተለ፣ እናስ እንዴት ይቁም የሚሉ ጉዳዮች ላይ የተሰማ ነበር። አጠቃላይ የአራቱ ምስክሮች ሀሳብ ሲታይም በትግራይ ክልል ያለው ግጭት ሰብዓዊ ቀውስ ማስከተሉን፣ የመረጃ ክፍተት መኖሩን፣ የደረሱት ጉዳቶች በገለልተኛ አጣሪ ይመርመሩና በሁለቱም ወገኖች መካከል ውይይት ይደረግ የሚል ነበር። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ። ጊዜውንና እንግዳዋን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድና በናይል ሳት ስርጭት ከሚተላለፈው በተጨማሪ ፕሮግራማችንን በዌብሳይታችን ላይ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን ቆዩ። ወደሚቀጥለው ውይይት ይሆናል አሁን የምናልፈው በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹ መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ነው ያሉት። አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርበዋል። አቶ ይልማ አዳሙ፣ አቶ ብርሃነ መዋቅ፣ እንግዶቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ወቅታዊ ሁኔታም ሁኔታ ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ሕግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሓት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ በስተሰሜን 60 ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድነው አሁን ያለ ሁኔታ? እናንተ እስከተወዳችሁ ድረስ በዚህ ደረጃ ነው ማለት እንችላለን። ምናልባት ለእንቅስቃሴው ቀረብ ብለዋል። አቶ ብርሃነ አዲስ አበባ ነው ያሉትና እርስዎን እናስቀድም። እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህወሓት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ሕዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰጡ። መንግስትም እርምጃዎች ወስዶ እርምጃውም የህወሀት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው የተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ተናገሩ የነበረው። ይሄም ደግሞ በርካታ ሰዎችን የሚያሳስብ ነበረ፣ ምክንያቱም ከፍተኛ የሆነ እልቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበው እርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቆጣጠረ ማለት ህወሓት ወደመ ማለት አይደለም ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከ ተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋት እና ወደ ሰላም ሊመጣ አይችልም ማለት አይደለም። ብዙም የሚያስፈራ አይደለም፣ ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ። መልካም ተከታይ ነጥቦችን እናነሳለን። አቶ ይልማ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎን አስተያየት እናስከተል። እሺ፣ አመሰግናለሁ። በመሰረቱ ማንም ሀገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ድቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳት የሚያመጣ ስለሆነ ማንም ወደ ጦርነት መሄድ የሚፈልግ የለም። በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል ከቲፒልፍ አመራሮች ጋራ፣ ዶክተር ደብረጽዮን ጋራ ለኢትዮጵያ የሚበጅ ወደ ጦርነት ማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉም ደግሞ እና እንዲያውም የኢትዮጵያ ህዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለነሱ እንዲደራጁ ለነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆኗል፣ እያለ ሰው በጣም ቅሬታ ላይ ደርሶ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት መሐል ላይ የፈጸመበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል እና የጦርነት ሁኔታው ባይኖር ባይከሰት ኖሮ እንዴት ምንኛ ደስ ባለው ነበር። ግን ሆኗል። እና ከዚህ በኋላ ያለው ሁኔታ ምንድን ነው ነው? የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ ዕድሜ የለውም። በጦርነት አገር አይረጋጋም እና ሕግን የማስከበር ጥፋተኞችን፣ በሕግ የመጠየቅ ሁኔታ እንደተጠበቀው ነው። ያሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ፣ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል፣ ጉዳት ደርሷል፣ ጥፋት ሆኗል። ወታደርን ከዓመት እስከ ዓመት እዛ አቆይተህ እያንዳንዱን መንደር ማስጠበቅ አይቻልም። ቅድም አቶ ብርሃንም እንዳለው ይሄ ማለት ተሸነፈ ማለት እባት የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮች የመፍታት በትግራይ ህዝብ ውስጥ ደግሞ ለአርባ ዓመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው፣ የተመረዘ ነው አንዳንዱ አእምሮ ከሕፃነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። ባጭር ጊዜ ያ አንድ በኩል አለመጠናቀቁን መሰረት እናድርግና የሳምንቱ መቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር በህብረተሰቡ ዘንድ ያለውንም መንፈስ፣ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር። እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር እንሞክር። ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸውን ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹት እና በዓለም አቀፍ የመገናኛ ብዙሀን ነገረውን ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና ቀደም ሲል በቢቢሲ የወጣውን፣ በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ያህል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በነኚህ መገናኛ ብዙሀን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃነ፣ ከኢትዮጵያ ውጭ ያሉ የሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት። አፍሪካ በነሱ ግንዛቤ ማለት ነው ራሱን ለማስተዳደር ለመቆጣጠር፣ የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው። መንግስታት የሚሆን ህዝቡ የሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዡዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለመሆኑን ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለመሆኑ በብሔር እና ብሔረሰቦች መካከል ያለ ግጭት፣ ወይም ደግሞ የመንግስት አወቃቀር አደረጃጀት፣ የህዝብ ንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይህ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ መሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው አንደኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳዩ የሚመለከተውን ቀጥታ ህዝብ የሚመለከት አይደለም ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ ከራሳቸው ጥቅም አንጻር የሚይዙት ወገን ይኖራል እና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብፅን ለማሸናገል በሞከሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። ይህ ሌሎችም የአውሮፓ መንግስታትም ይሁን የተባበሩት አለ መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረዥም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድን ነው ኢትዮጵያን በነሱ ውሳኔ፣ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥፋት የሚችሉ ይመስላቸዋል። በገንዘብም ይሁን በፖለቲካም የሚሆን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጭ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ሕዝብ ስነ ልቡናም ይሆን የኢትዮጵያ መንግስት እና የሕዝብ ግፊት ራሱ በመንግስት ላይ የሚያሳድረው የሕዝብ ግፊት ተደራርበው ኢትዮጵያን በነፃ የምታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በእነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ። በአመዛኝ ዓለም አቀፉ ማህበረሰብ ተቋማት አገሮች የሚመለከቱበት ሁኔታ የመገናኛ ብዙኃንም ምንጭ የሚያደርጉት የመገናኛ ብዙኃኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት ነፃ እና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነው እና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው፣ ኢንተርኔት፣ ስልክ ተደጋግሞ እንደሚገለጠው ቀጥታ ከቦታው መረጃ ማግኘት አልቻልም የሚል ነው። በመገናኛ ብዙሀን የሚገለጠው በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው። አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው። ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትና ምሽት በነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራና ቀኝ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት ጋር ስምምነት መፈራ ገልጸዋል። ዩኤን ኤች ሲአር በትግራይ ተፈናቃዮችንና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱ እና አስፈላጊ እርዳታ ማግኘት ቻሉ በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋጀት በጭቆና አካባቢው ለአምስት ሺህ ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳት እና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምፅ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድን ነው ይህን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አቶ ይልማ፣ አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ የሚያሳዝኑኝም ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ ኢትዮጵያን እንደ ጠላት ያሉ የሚለው አመለካከት እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው የማገኘው። ምክንያቱም ማንም አገር አሜሪካ ይሆን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንፃር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች አገሮች ጋር ካለኝም ልምድ፣ ቀጥተኛ ልምድ አንጻር ሳይሆን የእኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብፅ አይነት አገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ላይ የሚሰራው ራሳችንን እንደ ተጠቃሚ የመቁጠሩ ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው፣ እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ የማያንጸባርቁት ስንል፣ ደግሞ ናሬቲቭን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለብን። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን በአሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቭ ለሌሎቹ ሚዲያ አውትሌቶች፣ ሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው ወይ? በቂ ኢንፎርሜሽን ፕሮቫይድ እያደረግን ነው ወይ በንቃት ናሬቲቡን ለመቆጣጠር ሙከራ እያደረግን ነው። ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለው። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተሩ ብዙ ነው። እኛ ካላረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት ለጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊት እና እንደ ጎልያድ ልናየዋል ይችላል እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያዩት እነሱ። ስለዚህ ይሄንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናድርግ፣ የትኛውን ውጪ የትኛውን ኃይል እንመድ በሚለው ላይ ማተኮር ያለብን ይመስለኛል። አመሰግናለሁ። ከእርሶ ጋር ልቆይና፣ አቶ ይልማ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙሀኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል። ምክንያቱም ከውጭ የሆነ ለምንመለከተው ሁለት የተለያዩ ትርክቶች ናቸው እየተሰሙ ያሉትና የግጭቱን መንስኤም ሆነ ሂደቱን ኋላም አሁን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግፊት በሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው። ለውይይት ያቀረብ ነውና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርስዎ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሀሳብ ከሚፈል ላይ በላይ እየተወሰደ ነው ያሉትን እንዳለ ይዘን፣ ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስላል። የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲ ፍራንስ 24 ፍራንስ 24 የቀረበውን እና እነዚህና እነዚህን የመሳሰሉትን ስናይ የኢትዮጵያ ህብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው፣ እየተለወጡ የመንግስትን ትኖች ፌስ ቫሊውም ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሸር ስላረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸውን ትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄዎች ስላስገባቸው ይታረማሉ፣ ይስተካከላሉ። ነ አቶ ብርሃነ አቶ ልማ ባቀረቡት ላይ የሚያክሉት ካለ አይንክ አቶ ልማ ጥሩ አድርጎ አቅርቦታል። ትንሽ ማዕከል ቢያስፈልግ ምንድን ነው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚካሄድ ከዛም አልፎ ሌሎች የሰብዓዊ መብት ገፈፋዎች የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድን ነው የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም ሆነ የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራንድ የሚሰራው ስራ ነው። ግራንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራ እና በትግራይ አካባቢ ባለው በአፋርና በትግራይ መካከል አካባቢ ባለው ሁኔታ ተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓርንት ከሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልከው የቴሌኮሚኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል። ይሄንን አልፎ ፊዚካሊ ሰዎቹን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስትም ይሁን ሕዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉ እና ያን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀርፈው ይመስለኛል። መልካም ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የበኩላችሁን አስተያየት እንድትሰጡ የጋበዝናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉት። አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ ምኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለጸ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት በህዋት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? አድማጮች፣ ውይይቱ አልተቋጨም። ተከታዩን ቀሪ ውይይት አሉላ በነገው ምሽት በራዲዮ መጽሔት ፕሮግራሙ ይዞ ይመለሳል። አሁኑ አሉላና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ያስተናገድኳችሁ ቆንጅ ይታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በደህን አደሩ።